የፊታችን ግንቦት ወር መጨረሻ ይካሄዳል ተብሎ ለሚጠበቀው ስድስተኛው ሀገራዊ ምርጫ በአራት መቶ ስድስት ወረዳዎች እጩዎቹን እንዳስመረጠ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ይፋ አደረገ። ለምርጫው ማካሄጃም ከማዕከል ብቻ ከአንድ መቶ አርባ ሚሊዮን ብር ያላነሰ በጀት ለማሰባሰብ ማቀዱን አመልክቷል። መለስካቸው አማሃ ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ እንዳስታወቀው ባለፉት ሀያ ወራት በመላ ሀገሪቷ መዋቅሩን ለመዘርጋት ጥረት ሲያደርግ እንደነበረ አብራርተዋል። በዚህም መሰረት በሀገሪቱ ውስጥ በአራት መቶ ሠላሳ አምስት የምርጫ ወረዳዎች ይህንን ተግባራዊ እንዳደረገ ተገልጿል። ከ228 በላይ ጽሕፈት ቤቶችንም እንደከፈተ ታውቋል። በምርጫ 2013ም ጠቃሚ ውጤት ለማግኘት የሚያስችል ዝግጅት እያደረገ እንደሆነም በመግለጫው ላይ አመልክቷል። አቶ ዘላለም ወርቅ አገኘው በፓርቲው የህዝብ ግንኙነቱ የኮሚዩኒኬሽን ክፍል ኃላፊ መግለጫውን በንባብ አሰምተው ነበረ። ዜማ ካስቀመጣቸው አራት ስትራቴጂካዊ ግቦች መካከል አንዱ በምርጫ አሸንፎ መንግስት መሆንና ሀገር ማስተዳደር ነው። ይህን ግብ ለማሳካት የተለያዩ ስራዎችን ስንሰራ ቆይተናል። ከነዚህም ውስጥ አንዱ ከጥር 1 2013 ዓ.ም ጀምሮ በየምርጫ ወረዳዎቹ ስንሰራ የቆየ ነው። ፓርቲውን ወክለው በመጪው ሀገራዊ ምርጫ የሚሳተፉ እጩዎች ምርጫ ነው። በመላ ሀገሪቱ በሚገኙ የምርጫ ወረዳዎች እጩዎችን ስናስመረጥ ቆይተናል። በዚህ ሂደት እያንዳንዱ ምርጫ ወረዳ የራሱን እጩዎች በዲሞክራሲያዊ መንገድ በጠቅላላ ጉባኤ ማስመረጥ ችሏል። ከአሁኑ ሂደትም በ406 ምርጫ ወረዳዎች ላይ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ኢዜማን ወክሎ የሚወዳደሩ እጩዎች ማስመረጥ ችለናል። ከሀገሪቱ የምርጫ ወረዳዎች ቁጥር አኳያ የፓርቲው እቅድ ምን እንደሚመስል ከጋዜጠኞች ለተሰነዘረው የማብራሪያ ጥያቄም ምላሽ ተሰጥቷል። የኢዜማ የምርጫ ስትራቴጂና ማኔጅመንት ጽህፈት ቤት ኃላፊ ካውሰር እድሪስ ይህን ብለዋል። እስካሁን የሄድንበት አራት መቶ ስድስት የምርጫ ወረዳ ነው። እነዚህ አራት መቶ ስድስት የምርጫ ወረዳዎች በጠቅላላ ጉባኤ ማድረግ የቻልናቸው ነው እኛ እስከ አምስት መቶ ምርጫ ወረዳ በእኛ ደረጃ ያቀድነው ነው። ሚኒማም ማክሲማም ደግሞ አምስት መቶ አርባ ሰባቱንም ምርጫ ወረዳዎች እንሄድበታለን ብለን ነው ያቀድን የነበረው። አራት መቶ ስድስቱን በዚህ ሦስት ሳምንት ውስጥ በጠቅላላ ጉባኤ ማስመረጥ ችለናል። ሌሎቹ ግን የጸጥታ ችግር ያለባቸው አካባቢዎች፣ የሚቆጠር ገንዘብ እንደሚያስፈልግ በጀት አውጥቶ እንቅስቃሴ እያደረግ እንደሆነም ተመልክቷል። አቶ ዘር አለም ወርቅ አገኘው እስካሁን የተለያዩ ድጋፍ ሲያደርግልን የነበረው ህዝባችን በተግባር ምን መስራት እንደምንችል ከዘረጋናቸው መዋቅሮችና አሁን ያለንን ተቋማዊ አቅም ዋቢዎቻችን ናቸው። ይዜማ ህዝብ በበቂ ሁኔታ ያልተሳተፈበት የዲሞክራሲ ስርዓት ግንባታ መሰረታዊ ለውጥ ያመጣል ብሎ አያምን። እንደ ዜጋ ሀሳባችንን በቁጭት ልንገልጽ እንችላለን። ስለ ሀገራችን አጥብቀን ሊያሳስበን ይችላል። ይህ ብቻውን ግን ወደምንፈልገው ግብ አይወስድንም። ህዝብ በስፋት ካልተሳተፈበት ሁል ጊዜም የምንፈልገው ሳይሆን የምንፈራውን ድጋፍ እየሰጠን ከችግሩ አዙሪት ልንወጣ አንችልም። ይህ አካሄድ ለአንዴና ለመጨረሻ ጊዜ ሊቀረፍ ይገባል። በዲሞክራሲ ስርዓት ግንባታ ፓርቲዎች ሊደገፉ የሚገባው በህዝብ ነው። በጀቱን በተመለከተ ዘርዘር ያለ መረጃ እንዲሰጥ ጋዜጠኞች ጥያቄዎቻቸውን አቅርበዋል። የፓርቲው የአመራር አባላት እንዳስረዱት ያስፈልጋል የተባለው በጀት በሦስት ደረጃ የተከፋፈለ ነው። የፓርቲው ምክትል መሪ አቶ አንዱዓለም አራጌ እንዳብራሩት እያንዳንዱ ወረዳ የሚያስፈልገው እንደ የአቅሙ የተለያየ ቢሆንም ከማዕከል የታሰበውን በጀት ምን ያህል እንደሆነ ተናግረዋል። በማዕከል ደረጃ ወደ መቶ አርባ ሚሊዮን ብር ያህል ወረዳዎችን ለመደገፍና የተለያዩ እንቅስቃሴዎችን በማዕከል የሚሰሩትን ለመደገፍ ወደ መቶ አርባ ሚሊየን ብር ለማሰባሰብ አቅደናል። በግሎባል ሆቴል ያዘጋጀነው ዝግጅት አንዱ የዛ አካል ነው። ተከታታይ ሌሎች ዝግጅቶችን እናደርጋለን። በጣም ባለጸጋ ከሚባሉት እስከ ምስኪን የሚባሉት ድረስ በር እናንኳኳለን። ሁለቱም ነፃነት ያስፈልጋቸዋል ብለን እናምናለን። ይህ ዘመን ከተሳካልን፣ ፈጣሪን ከረዳን ዲሞክራሲን የምናዋልድበት ዘመን ነው። ቁጭ ብለን የምንጠብቀው ሳይሆን ሁላችንም ዜጎች እንደ አቅማችን የቻልነውን ሁሉ አስተዋጽኦ ማድረግ አለብን ብለን እናምናለን። ኢዜማ ዕጩዎቹን ለማወዳደር ባደረገው እንቅስቃሴ የተለያዩ ችግሮች እንዳጋጠሙትም ተገልጿል። ይሁንና አገሪቷ ተረጋግታ ወደፊት እንድትሄድ ሕመማችንንም ቻል ማድረግ ይኖርብናል ሲሉ የፓርቲው ምክትል መሪ አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ